በቅድሚያ አመሰግናለሁ ለጊዜዎት፣ ጠበቃ ወንድሙ ይብሳ እስር ላይ። እኔም አመሰግናለሁ ለሰታሽኝ። እስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲና አቃቤ ህግ አዲስ ያቀረበባቸውን የሲዲ ማስረጃ መቃወማቸው ተሰምቷል። ትክክል ይሆን? ይሄ ትክክል ነው። ለምን ይሆን የተቃወሙት? ዋና ምክንያት አንደኛ፣ አቃቢ ህጉ በእለቱ የጠየቀው በተለመደው አሰራር የምለው እንዲህ አይነት የአቃቢ ህግ ምስክር ተንጠባጥቦ አንድ ጊዜ ሲዲ አንድ ጊዜ ሰው አንድ ጊዜ ሌላ አይቀርብም ይሄ የተለመደ አይደለም ነው ሁለተኛ ደግሞ በዕለቱ የነበረው አቃቢ ህግ ለችሎት ያቀረበው ነገር ቢኖር ሁለት የሰው ምስክሮችን አንፈልጋቸውም በተሰማው መስረጃ መሰረት አንደኛ ተከሳሽ ይከላከሉ አለ እንጂ እዚህ በማስረጃ ላይ እንደጠቀሰው የሰነድ የገላጭ ማስረጃ ኤግዚቢት ማስረጃ አላለም ባጭሩ እንደዚህ አይነቱ የአቃቢ ህግ የምስክር አቀራረብ በለሆሳስ አይሆንም ወይም ደግሞ በተቆራረጠ አይሆንም በዛ ላይ ደግሞ በሽብር ክስ አልተከሰሱም እና ስለዚህ ይሄ የቀረበው አቤቶታ ምክንያታዊና ህጋዊ የወንጀል መቅጫ ስነ ስርዓት አቀራረብ ስላልሆነ ውድቅ እንዲደረግልን ብለን ነው ያቀረብነው። በቃልም ተጨማሪ ማብራሪያዎችን ሰጥተን። በዚህ ጉዳይ ላይ እውነትም ትናንትና ምባብ እንደጠየቅ ነው ሲዲው ይታይ አይታይም በሚለው ላይ ብይን ለመስጠት ለነገ ጠዋት ነው የተቀጠረው። የዶክተር መራራ ያለው በዚህ ላይ ነው። ሌላው የዶክተር መራራን በሚመለከት ስለ አስተዳደር ይሄ እጃቸው በካቴና ታስሯል ብለን አመልክተን ነበር። ጠበቆች ሁሉም አይጠይቁም ብለን አመልክተን ነበር። ቤተሰብ በበቂ አይጠይቁም ብለን ነበር። የካቴናው በፊትም ከአንዳንድ ጸጥታ ጉዳይ ነው የታሰረው እና አሁን እድሜያቸውን እና ጤንነታቸውን ግምት አስገብተን በካቴና መታሰሩ ቀርተዋል። እውነትም ቀርተዋል ጠበቆቹ እኔ ሁልጊዜ በየሳምንቱ ጠይቃለሁ። እነ ዶክተር ያዕቆብ ግን አራቱ አይጠይቁም። ልክ እኔ ራሴን ጨምሬ እኔ አንድ ጠበቃ ብቻ ነው የጠየቅኩት የሚለውን ቃሊቲ ማረሚያ ቤቱ ምንድነ የተረዳው፣ ጠበቆች በሙሉ አልጠይቅም በሚሉት ጠበቃ አንድ ጠበቃ እየጠየቁ ናቸው። እኔ ነኝ የፈረምኩበት በደንዛቤ ላይ ትላንትናም ጠይቋል። በየቀኑ ይጠይቃሉ፣ አልከለከልንም። በጭሩ ጠበቆች ሊጠይቁ ይችላሉ። የቤተሰብ ጉዳይም የሰውን የሚጠይቁትን ሰዎች ስም ዝርዝር ጠይቀ የአስራ አምስት ሰው ዝርዝር ስለሰጠን እነዛ በስርዓት እየጠየቁ ነው። እሳቸው እነገሌ ገብቶ የጠይቁ ቤተሰቦች፣ ጓደኞች ብሎ ጠይቆን አልከለከልንም የምል ማስረጃ ነው የሰጡን። በአጠቃላይ ፍርድ ቤቱ ምንድን ነው ያለው ጠበቆቹ ሄዳችሁ ጠይቁ ቤተሰቦችን ያው አባሪም አድርጎ ልኮላቸዋል። እነማን እንዲጠይቁ ዶክተር እንደጠየቀ ይህን ነገሩን ዶክተር ደግሞ እኔ ከአስራ አምስት ሰው በላይ ሊጠይቁ እንደማይችሉ ስለተነገረ አስራ አምስት ሰው አረፍኩት እንጂ ፈቅጄ አይደለም ነው ያሉት። በዚህ ላይ ነው የተስማማ ነው አጠቃላይ ይሄ ሲዲን በሚመለከት ነገ ጠዋት ብይን ለመስጠት ነው የተቀጠረው። ዶክተር መራራ ጉዳይ መልካም። ሌላው ደግሞ ዛሬ ጉዳያቸው የታየው የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ የሚገኙበት ከሳቸው ጋር በአንድ መዝገብ የተከሰሱ ሰዎች ጉዳይ ነው። ከፍተኛ የመንግስት ባለስልጣናትን በመከላከያ ምስክርነት ጠርተዋል። ዛሬ ምላሽ የሰጡ እንዳሉ ሰምተናል። ዶክተር መራራ ስለ ዘጠነኛ ወንጀል ችሎት ናቸው እና አቶ በቀለ ገርባ ደግሞ አራተኛ ወንጀል ችሎት ናቸው እዚህ ያለው ተጨባጭ መስረጃ ሁለቱም አካሎች ክቡር ጠቅላይ ሚኒስትሩና የኦሮሚያ ከፍተኛ ባለስልጣናትም መልስ ሰጥቷል የክቡር ጠቅላይ ሚኒስትሩ ደብዳቤ የስራ ብዛት ስላለብኝ ለመገኘት ይቸገራል ወይም ደግሞ መገኘት እንደማይችል ነው ደብዳቤው ከፍርድ ቤቱ በቃል የተረዳ ነው የተነገረን የኦሮሚያ ከፍተኛ ባለስልጣናት ደግሞ መመስከል እንደሚፈልጉ ነገር ግን አሁን አጣዳያትና እጅግ ሾካ ስራ ስላለብን ቀጠሮ ይለወጥንና በቀጠሮ ቀን መጥተን እንድንመሰክር የሚል መልስ ነው የሰጡት። ትላንት ወዳም ትላንትናም እስከ ዛሬ ጠዋትም በመጨረሻ ላይ ትእዛዝና አስፈላጊ ነገር እንሰጣለን ብሎ ቆይቶ ዛሬ ከሰዓት በኋላ አራተኛ ወንጀል ችሎት የሰጠው ነገር ምንድን ነው? በዚህ በአቶ ጉርሜሳ አያነ ወይም በእነ በቀለ ገርባ የተከሰሱ ሁለት ሰዎች ነበሩ። አምስቱ በነጻ ተለቋል። አራቱ ከፍተኛ ኦፌኮ አመራሮች አቶ በቀለ ገርባ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ብሏለና ጉርሜሳ እነዚህ አራቱ ባለስልጣናት የምስክርነት ይህ እነሱ የላኩትን ደብዳቤ እንደምንመለከት በሃያ ሰባት አንድ ውሳኔ እንሰጣለን። ጠቅላይ ሚኒስትሩ እንደገና እንዲመሰክሩ ይጠሩ ወይ ከፍተኛ ባለስልጣናትስ ቀጠሯቸው መቼ ይሁን እንዴት እንጥራቸው የሚለውን አንድ ብይን ለመስጠት ቀጠሮ በተሳተ ሰባት ሁለት ሺ አስር ማለት ነው። ሌሎች ደግሞ አስራ አምስተኛ እና አስራ ስድስተኛ ተከሳሾች መከላከል አንፈልግም ስላሉ ለነሱ ብይን ለመስጠት ጥር አምስት ቀን ነው የተቀጠረው። አጠቃላይ ደግሞ በዚህ መዝገብ ላይ ያሉት እንደ በቀላንም ጨምሮ ማለት ነው መከላከያዎቹ ለምሳሌ ከጠቅላይ ሚኒስትሩ እና ከኦሮሚያ ባለስልጣናት ውጪ አንድ አንዱ አለምአራጌ ከቃልቲ እንዲመጣ ተደርጎ ደብዳቤ በአጋጣሚ በፖስታ በኩል አቶ አዲዱ አለምአራጌ ሲደርስ ለቃልቲ ማረሚያ ቤት ስላልደረሰ የአንዱ አለምአራጌን ደብዳቤ ለቃልቲ ይጻፍ አይጻፍ የሚለውን ውሳኔ ለመስጠት ለሀያ ሰባት ሁለት ሺህ አስር ነው የተቀጠረው። የሁሉንም ጠቅላላ መከላከያ ምስክር ለመስማት ከየካቲት አምስት እስከ የካቲት ዘጠኝ ነው ቀጠሮ ተሰጥቶ የተለያየ ነው። በጣም ነው ማመሰግነው። ጠበቃ ወንድሙ ይብሳ ለጊዜው እግዜር ይስጥልኝ፣ በጣም አመሰግናለሁ።